ሰላም ለአጽፋረ ድኪ መልእልተ ጸብል ለሰረቃ መልእልተ ጸብል ለሰረቃ በበህቅ ዘልፈን ዘይልህቃ ማርያም ድንግል ማህተት ወትየ በውስተጣቃ ይትሰድን ለገብርኪ ይትሰድ ማርያም ድንግል ማህተት ወትየ የተሳድኒ ለገብር ኪላመት በንፍቃ የተሳድኒ ለገብርኪ ላመት ዘለቤት በንፍቃ ዝንቱ ወእቱ ለልብ የጻይቃ